ጤናና አካባቢ። እንደ እኩዮቿ ቦርቃ ሮጣ ተጫውታ ማደግ ፈተና የሆነባት ስምንተኛ ዓመቷን እየያዘች ያለችው ሕፃን ሊና አህመድ ገና እንደ ተወለደች የጥቁር አንበሳ ሙቀት ክፍል ውስጥ ነበረች። ምክንያቱ ደግሞ የልብ ህመም ችግር ስለነበረባት ነው። ሁኔታው ከበድ በማለቱም ወደ የልብ ማዕከል በኢትዮጵያ ተዛውራ ሕክምና እንዲደረግላት ቢታዘዝም በወቅቱ ሌላ የከፋ የልብ ህመም ገጥሞት በሥቃይ ላይ የነበረ ሕፃን የእሷን ወረፋ እንዲጠቀም በመሆኑ በዓመታት የሚገኘው ዕድል አመልጧታል። ከዚያን ጊዜ ጀምሮም ለተከታታይ አራት ዓመታት ከዛሬ ነገ ይደርሰኛል በማለት በተስፋ እየጠበቀች በየ28 ቀኑም ያለማቋረጥ ክትትል በማድረግ ላይ ትገኛለች። የሕፃኗንም ሆነ የቤተሰቧን ፈተና ያበዛው ነገር ግን የእሷን ህመም የሚፈታ ሐኪም የለም መባሉ ነው ትላለች እናቷ። ወይዘሮ የሺመር ቸካባ አድርጌ እመለሳለሁ። ምክንያቱም በየስምንት ቀን ተመላለሺ ያሉኝ፣ ምናልባት እንዳንረሳት ግን ሐኪም አላገኘንም። ለሷ የሚሆን ሐኪም ከሳምባው ጋር የተያዘ ነገር እያመጣ ነው ነው ያሉ እና ያው እኔ ፈራቸውም ስላለብኝ በየጊዜው እመጣለሁ። በ2001 ዓ ም አገልግሎት መስጠት የጀምረው የልብ ማዕከል በኢትዮጵያ ሰባ በመቶ አገልግሎቱን የሚሰጠው ለህፃናት ነው፣ ቀሪውን ደግሞ ለአዋቂዎች። በማዕከሉ ለክትትል ያገኘናቸው አስታማሚ ቤተሰቦች ምልልሱንና ድካሙን ተቋቁመው ወረፋቸውን በትዕግሥት ይጠብቃሉ። እኔ ወይዘሮ አለም ካሳን ልጄ ሪሃና ሙላት እና እዚህ ልብ ክትትል ስላለን የመጣን አልተሰራላትም። እዚህ ከመጣን አመት አልፎናል። ያው ትሰራለች ከተባለ ብዙ ጊዜ ሆኖ ግን አልደረስም። በየወሩ ከታተላል። አምና ወደዚህ መጣ ማዕከሉ በተፈጥሮም ይሁን ሕፃናት ከተወለዱ በኋላ የሚከሰቱ የልብ ህመም ችግሮችን ይመረምራል፣ የቀዶ ሕክምና አገልግሎትም ይሰጣል። ነገር ግን አገልግሎቱን ፈላጊውና የተቋሙ አቅም ሊመጣጠን ባለመቻሉ በሳምንት ከሁለት ታካሚዎች በላይ ማከም አልተቻለም። ይህም አሁን በሺዎች የሚቆጠሩ ወረፋ ጠባቂዎችን ለመድረስ ብዙ አመታትን መጠበቅ የግድ እንዳደረገው በልብ ማዕከል ኢትዮጵያ የህፃናትና አዋቂዎች የልብ ቀዶ ጥገና ስፔሻሊስት የሆኑት ዶክተር ሺቢቁም ታምራት ነግረውናል። ማዕከሉ መስጠት የሚችለውን ያህል አቅም የሰጠን አደለን። ምክንያቱም ስታየው እዚህ ጋ ታካሚ በጣም ብዙ ነው። እንተመዝግቦም ይጠብቃለ። አዲስም እየመጣ እየተጨመረ ያለ ታካሚ አለ። እኛ በሳምንት በቀዶ ህክምና መርዳት የምንችለው ማዕከሉ ማቅረብ የሚችለው አላቂ እቃዎችና ሌሎች ቁሳቁሶች ተጠቅመን መስራት የምንችለው በሳምንት ሁለት በሽተኛ ነው። ሁለት አካባቢዎች ነው ያለ። ቀዶ ህክምና ደግሞ በደም ስር የሚደረገውን ህክምና ደግሞ አምስት ወይም ስድስት ህመምተኞች ነው መርዳት እየቻልን ያለ ነው በአሁኑ ሰዓት ማለት ነው። የአስራ አምስት ዓመት ታዳጊውና የስድስተኛ ክፍል ተማሪው በአንተ ጊዜ አስናቀ ሌላው በልብ ህመም የሚሰቃይ እንደ እኩዮቹ ያሻውን ሮጦ የማይከውን የስፖርት ትምህርቱን የተግባር ፈተና እንኳን ለመመዘን ያልቻለ ነው። ማዕከሉን ከአንዳንድ ሰራተኞች በላይ ለረጅም ዓመታት የሚያውቀው ታዳጊው ግን አሁንም የህክምና ወረፋውን እየጠበቀ ይገኛል። እንደውልላቸዋል እንጂ አሁን ራሱ በቀጠሩ የጠሩን በዚህ ሰሞን ነው። ድሮ አንጠራም፣ ስፖርት ምናምን። አሁን ፈተናውን እያጠቡ ነው እንጂ ስፖርት ምናምን አልሰራም። 2006 ላይ ነው ነው የጀመረው እና ያው አንድ ዓመት እዚያ ከቆየ በኋላ ያው ሙሉ አንድ ዓመት ሳይሆነው ወደዚህ እርፈር ተባለ። እዚህ ጥቁር አንበሳ ሆስፒታል ላይ ክትትል ጀመረ በየስድስት ወሩ። ከዚያ በኋላ ወደዚህ ሊገባ አደረጉልኝ። ከዚያ በኋላ እዚህ ያለውን ፕሮሰስ ፎቶግራፍ ሙሉት ከተነሳ በኋላ ስንደ ውልል የምትመጣው እንጃት በጣም እዚያ ክትትሉን ጨርስ ተባልኩኝ። ብዙ ጊዜ የጠበቅኩኝ ከዛ በኋላ በራሴ መንገድ ነው እየገፋው ወደዚህ የመጣው። ዝ አሁን የዛኔ 11 አመቱ አካባቢ ነበረ። አሁን 15 አመቱ ነው። ያው መሙ የጀመረው ስድስት ዓመት አካባቢ ሆነዋል። ዚህ ክሊኒክ ከገባ ግን አምስት ዓመቱ ነው ሙሉ በሙሉ ማለት ነው። ይህ ከህዝብ ድጋፍ በሚያገኘው ገቢ አገልግሎት የሚሰጠው የሕክምና ማዕከል ከመላ የሀገሪቱ ጫፍ የሚመጡ ህሙማንን ያገለግላል። ከዚያም አልፎ ቁጥራቸው ከሶስትና አራት ባይበልጡም ከኡጋንዳ ከሶማሊያና ከኬንያ የመጡ ህሙማንንም አክመዋል። ባለፉት አስር ዓመታትም ወደ አራት ሺ ስምንት መቶ የሚደርሱ ሕፃናትና አዋቂዎችን የልብ ቀዶ ህክምና አድርጓል። የማዕከሉ አስተዳድርና ፋይናንስ ኃላፊና በኢትዮጵያ የልብ ህሙማን ህጻናት መርጃ ማዕከል ዋና ስራ አስኪያጅ የሆኑት አቶ ህሩይ አሊ የእስካሁኑን ስራቸውን እንዲህ ይገልጹታል። ይሄ ሆስፒታል ከመገንባቱ በፊት ውጭ ሀገር በመላክ በተወሰነ መልኩ ደግሞ ንግስት ዘውዲቱ መታሰቢያ ሆስፒታል ውስጥ የተወሰኑ የህክምና ባለሙያዎች ከውጭ ሀገር በመምጣት ህክምና በመስጠት ነበር። አራት ነገሮች ላይ አትኩሮ ነው የሰራውና ለኢትዮጵያ ህዝብም አበረከተ ብዬ ማሰቡ አንዱ ሆስፒታሉን መገንባት ነው። ሁለተኛ ዛሬ የምዕራብ ዓለም የሚጠቀምበትን መሳሪያዎች ማሟላት ነው። በሶስተኛ ደረጃ ደግሞ ሙሉ በሙሉ ኢትዮጵያዊ የሆነ የልብ ህክምና ሊሰጥ የሚችል ቡድን ውጭ ሀገር በማሰልጠን እንዲኖር ማድረግ ነው እና ዛሬ ሙሉ በሙሉ ኢትዮጵያዊ በሆነ የህክምና ቡድን ህክምና እየሰጠ እንገኛለን ማለት ነው። አራተኛው መቼም ይህን ያለ ርቀት ከሄድን በኋላ እና ካሳየን በኋላ ወደ ኋላ እንዳንመለስ ዘላቂነቱ ላይ መስራት ነው። በሆስፒታሉ በእውቀትም ሆነ በክህሎት የሰለጠኑ ባለሙያዎች መኖራቸውን ስፔሻሊስቱ ዶክተር ሺቢቆም ነግረውኛል። የልብ ሕክምና አገልግሎት ለመስጠት የሚያስፈልጉ ሙሉ አስራ አንድ ሐኪሞችና ድጋፍ ሰጪ ነርሶችም መሟላታቸውንም እንዲሁ። የስራ ሁኔታውን ለማየት ወደ ቀዶ ሕክምና ክፍል ሳመራ ተረኞቹ ስፔሻሊስቶች ትራው የደረሰውን ሕፃን ከልቡ ላይ የበቀለበትን እጢ ለማውጣት ሲረባረቡ ነበር የደረስኩት። ባይፓስ ማሽን ነው የሚባለው እና የልብንና የሳንባን ስራ ተክተው የሚሰሩ ናቸው። ልብ ሰርጀሪ ሲሰራ ስራውን አቁማ ነው የሚሰራው ና ይህኛው የልብ ቀዶ ሕክምና ነው የሚሰሩት። ሁለቱም ኢትዮጵያኖች ናቸው። በሀገራችን የሀገራችን ልጆች ውጭ ተምረው መጥተው እየሰሩ ነው። አሁን ብትውጋ ገና አልደረሱ እየከፈቱ ነው። ልብ ራሱ ገና ስራዋን አላቆመች። አሁን እየሰሩ ነው። በማዕከሉ እንደ ጎርጎሪያኑ ከ2017 በፊት አገልግሎት የሚሰጠው ከውጭ በሚመጡ የበጎ አድራጎት የህክምና ባለሙያዎች ነበር። አሁን ግን ያ ሁኔታ ተቀይሯል። በእርግጥ አሁንም እየመጡ ድጋፍ የሚሰጡ ቢኖሩም ኢትዮጵያውያኑ ሙሉ በሙሉ በሥራው ላይ ተጠምደዋል ታካሚዎችና አስታማሚ ቤተሰቦች እንዳሉት ግን የወረፋው ነገር ፈተና ሆኗል ቁጥሩ ይህን ያህል ነው ተብሎ ባይነገረኝም ለህክምና ወረፋ እየጠበቁ እያሉ ሕይወታቸው የሚያልፉ ሕፃናት ቁጥር ቀላል የሚባል አይደለም ዶክተር ሽቢቆም ታምራትም ይህንኑ ነው የሚያረጋግጡት ወረፋ የጠበቁ የሚቆዩ ለረጅም ዓመታት የሚቆዩ ሰዎች አሉ። ደሞ ይሄኛው ተራ ላይ ያለው ደሞ እንጥራ ብለን ስንደውል አንዳንድ ጊዜ ምላሾቹ ወይ በህይወት የሉም ወይ ደግሞ አቅም ያለው እንደው ትንሽ የሚረዳው ቤተሰብ ያለው ወይ ውጭ ሀገር ሄዶ ሌላ ቦታ ሄዶ አሳከሙ መጥተው ሊሆን ይችላል። ጥቂቱ ነው የሚከሰበው። አብዛኛው ግን በህይወት የሉም ነው የምንባለው። ማለት እንደውም አንዳንዶቹ ስልኩ ላይ ገና ስንደውልላቸው ማልቀስ ነው የሚጀምሩ። ይህንኑ የሚያምኑት አቶ ህሩያሊ አሁንም በሺዎች የሚቆጠሩ ወረፋ ላይ ናቸው ብለዋል። በየመሀሉ የሚያልፉት ሕፃናት ግን ለሐዘን እንደሚዳርጓቸውም አንስተዋል። ሙሉ በሙሉ አቶ አቅሙን ተጠቅመው ቢሆን ኖሮ ሳንደርሰላቸው ህይወታቸው ያለፉትን የተወሰኑትን ልንደርስላቸው ልንችል ልንችል ነበር ብዬ አስባለሁ። ከዛም ደግሞ በዘላቂነት ግን እንዲህ አይነት አገልግሎት በሁሉም ቦታ ሲኖር ሂደቶች አሉ። ወደ ውጭ ነበር በፊት ምልከው፣ አሁን እዚህ መስራት ጀምረናል። ነገ ግን በየከተሞቻችን እንዲህ አይነት አገልግሎት እንዲሰጥ ሁሉ የመንግስትም የግሉም ሴክተር ሁሉ እዛ ላይ አትኩሮ ቢሰራ ያለውን ችግር መቅረፍ ይቻላል። ኃላፊዎች እንዳሉት የሆስፒታሉ አገልግሎት ሙሉ በሙሉ በነፃ ነው የሚሰጠው። ይህ መልካም ሆኖ እያለ አንደኛ መረጃ ያላቸው ብቻ እንዲጠቀሙ በሌላ በኩል ውጪ ከፍሎ ለማሳከም አቅም እያላቸው እዚህ እንዲጠቀሙ በማድረግ ዝቅተኛ ገቢ ያላቸው ሰዎች እድል መዝጋት አይሆንም ወይ በማለት ላነሳነው ጥያቄ አቶ ህሩይ ምላሻቸውን ሰጥተዋል ለጊዜው ማንም ይምጣ ማንም በነጻ ይሰጠው በፈቃደኝነት ግን ዶኔሽን መስጠት የሚችሉ መስጠት ይችላሉ እንደዚያ ያደረጉት አካባቢዎች አሉ አሁን አዲስ አዋጅ ወጥቷል ያንን አዋጅ ደግሞ ተንተርሰን እንደዚህ አይነት ነገሮች ሙሉ ለሙሉ ወጪውን እንዲሸፍኑ ሳይሆን ግን የተወሰነ ማድረግ የሚቻል ከሆነ ከመንግስት ጋር በቅርብ ሆነን ሰርተን ሁሉንም በሚያሳምን መልኩ ወደ ሌላም ችግር በማይከት መልኩ ለመስራት ይሞክራል። ወደፊት የልብ ማዕከል በኢትዮጵያ ባለሙያዎች ሙሉ ሳምንቱን የመስራት አቅም ቢኖራቸውም ማዕከሉ ካለበት የገንዘብና የአላቂ መድኃኒቶችና እቃዎች እጥረት መነሻ ያንን ማድረግ አለመቻሉን ነው ለማወቅ የቻል ነው። ሕብረተሰቡም የተለመደ ድጋፉን በማጠናከር መልሶ እንዲጠቀምበትም ተጠይቋል። አሁን በጀርመን የኢትዮጵያ አምባሳደር የሆኑት ወይዘሮ ሙሉ ሰሎሞን የማዕከሉ የበላይ ጠባቂ ናቸው። ማዕከሉ እንዲጠናከር ርብርብ ሊደረግ ይገባል። የሚል አቋም እንደነበራቸውም ከማዕከሉ ሰምተናል። የችግሩን አሳሳቢነት በመገንዘብ ይመስላል መንግስትም ሚያዝያ 20 ቀን 2011 ዓ ም ከሁለት ዓመታት በኋላ እንደሚጠናቀቅ የተነገረለትን የ40 ሚሊዮን ዩሮ የልብ ህክምና ማዕከል ግንባታ የመሠረት ድንጋይ ያስቀምጧል። ሰለሞን ሙጬ ነኝ። ሰላም።